በትግራይ ክልል ውስጥ በተካሄደው ጦርነትና ቤንሻንጉል ጉሙዝ መተከል ዞን ውስጥ በተደጋጋሚ በተፈጸሙ ጥቃቶች ለተጎዱ ወገኖች ሰብአዊ ድጋፍ እየደረሰ መሆኑን የሰላም ሚኒስቴር ገልጠዋል። የአስቸኳይ ጊዜ ምላሽ ሰጪ የሚኒስትሮች ኮሚቴ እየተከታተለው የሚገኘውን የሰብአዊ ድጋፍ እና መልሶ ግንባታ ስራ አስመልክቶ ዛሬ ለጋዜጠኞች መግለጫ የሰጡት የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ትግራይ ክልል ውስጥ ከሁለት ሚሊዮን አምስት መቶ ሺህ በላይ ሰው አፋጣኝ እርዳታ እንደሚያስፈልገውም ተናግረዋል። ትምህርት በተቋረጠባቸው አካባቢዎችም መልሶ ለማስጀመር መንግስት እየሰራ መሆኑን ሚኒስትሩ አመልክተዋል። በጋዜጣዊ መግለጫው ላይ የተገኘችው ፀሐይ ዳምጠው ተከታዩን ዘግባለች። ትግራይ ክልል ውስጥ የዕለት ደራሽ ድጋፍ የሚያስፈልግ የሚፈልገው ሁለት ሚሊዮን ተኩል ሰው እርዳታውን ለማድረስ መንግስት ከያዘው ጥረት ጋር መንግስታዊ ያልሆኑ ድርጅቶችም እየተሳተፉ መሆናቸውን የሰላም ሚኒስትሯ ሙፈሪያት ካሚል ገልጸው እስካሁን አንድ ሚሊዮን ስድስት መቶ ሺህ ለሚሆን ሰው ከሶስት መቶ አምስት ሺህ በላይ ኩንታል እህል መድረሱን ተናግረዋል። ከአልሚ ምግብ ጋር የተያዙ እንዲሁም ዘይትና ሌሎች ጉዳዮችን ጨምሮም አብሮ እየተጓጓዘ ነው ያለው። ከዚህ አንጻር ቅድሚያ ሴቶችና ከአምስት ዓመት በታች ለሆኑ ህጻናት ለመስጠት ተሞክሯል። እስካሁን ባለው በዩኒሴፍ አማካይነት ወደ 2029 ኩንታል ገደማ ለማሰራጨት ተሞክሯል። ከዚህ 135267 የሚሆኑ ዜጎችን ተደራሽ ለማድረግ ተሞክሯል። ስንዴ፣ ዘይት የመሳሰሉ የእህል አቅርቦቶችን ለማቅረብ ጥረት እየተደረገ ነው ያለው። ለደራሽ እርዳታ በዚህ መልኩ እየሄደ ነው ያለው። አቅርቦትም እንዲኖር ከማድረግ አንጻር ከንግድ ኢንዱስትሪና ከኮኦፕሬቲቭስ ጋር በጋራ በመሆን እርዳታ ብቻም ሳይሆን በሽያጭ ሊቀርቡ የሚችሉ የተለያዩ ሸቀጣ ሸቀጦችን ለማቅረብ የተጀመሩ ጥረቶች ከመኖራቸው ጋር ተያይዞ ገዝቶ ለመጠቀም የሚያስችል ጅምር መኖሩ ይህንን ጫና ለመቀነስ ያስቻለ መሆኑን ገምግመናል። ከእለት እርዳታው በተጨማሪ 220 ሜትሪክ ቶን እህል በጥምረት እና 69 ሜትሪክ ቶን እህል ለሴፍትሬት ተረጂዎች ለማድረስ መንግሥት እየተንቀሳቀሰ መሆኑን እና እህል ነክ ያልሆኑ ድጋፎችም እየተላኩ መሆኑን ሚኒስትሯ ገልጿል። እህል ነክ ያልሆኑ የተለያዩ አቅርቦቶችም አሉ። እነዚህም የለደራሽ እርዳታው አካል ሆኖ ተወሰነ ለማሰራጨት ተሞክሯል። በዚህ ረገድ በቂ መጠን እንዲኖር ለማድረግ የሚያስችል ሰፊ ስራ ከመንግስታዊ ያልሆኑ ድርጅቶችና ከዩኤን ኤጀንሲስ ጋር በቅርበት እየሰራ ነው ያለ ነው። ያለውን ቁጥር ያህል የሚመጥን አቅርቦት ያስፈልጋል እየተሰራ ያለው በቀጣይ ጊዜያት የተሻለ ውጤት ይገኛል ብለን ከምንጠብቃቸው ጉዳዮች ውስጥ አንዱ ነው። በሰባ አንድ ሚሊዮን ብር ወጪ የመዳን ማጋነትንና የሕክምና አቅርቦት ለማድረስ ጥረት መደረጉንና መንግስታዊ አገልግሎቶችን የማስጀመር ስራ እንደቀጠለ ሚኒስትሯ አስረድቷል። የጤና ተቋማት፣ የትምህርት ተቋማት እና የውሃ አቅርቦት ጋርም እንደዚሁ የተጀመሩ ስራዎች አሉ። ጤና እስካሁን ሰባ አንድ ሚሊዮን ገደማ የሚገመት ወጪ አውጥቶ የመድኃኒት አቅርቦት ለማቅረብ ተችሏል። የውሃ አገልግሎትም፣ የውሃ መሰረተ ልማቶች የተጎዱባቸው ቦታዎች አሉ። እነዚህ ቦታዎች መሰረተ ሽልማቶቹ ተጠግነው ወደ ስራ እስኪመለሱ ጊዜ ድረስ በቦቴ ውሀ የማቅረብ ስራ ለመስራት ጥረት እየተደረገ ነው ያለ ይሄ ይበልጥ ተጠናክሮ መቀጠል ይኖርበታል። ከፍላጎቱ ጋር የሚጣጣም እንዲሆን ከማድረግ አንጻር ተጨማሪ ስራ የሚጠይቀን መሆኑ ተለይቶ ወደ ተግባር ተገብቷል። አንደኛው ከደሞዝ አከፋፈል ጋር የነበረ ጉዳይ ነው። ተደራሽ መሆን አልተቻለም። በነበረው ባንኮች አገልግሎት መስጠት ያለመቻል የእንቅስቃሴዎች ቀለል ያሉ አለመሆን ጋር ተዳምሮ እንዲህ አይነት ችግር ነበር። የነበረውን ችግር ለመፍታት ከመከላከያ ሰራዊት ጋር በጋራ ተኩኖ ለመድረስ አስቸጋሪ የሆኑ ቦታዎች በሄሊኮፕተርም ጭምር ታግዞ ለሰራተኞች ደሞዝ የማድረስ ስራ ተጠናክሮ የቀጠለበት ሁኔታ አለ። መንግስታዊ አገልግሎቶችም በዚሁ ልክ ተጠናክረው ለመጀመር የሚያስችል የቅድመ ዝግጅት ስራዎች እየተሰሩ ከመሆናቸው ጋር ተያይዞ ሁኔታው መሻሻል እያሳየ እንደሆነ ትምህርት ለማስጀመር እንቅስቃሴ እየተደረገ መሆኑን ያመለከቱት ወይዘሮ ሙፍሪያት የጸጥታ ኃይሉም እንዲጠናከር እና ወደ ስራ እንዲመለስ መደረጉ ውጤት እየታየበት ነው ብለዋል። በሌላ በኩል በቤኒሻንጉል ጉሙዝ መተከል ዞን ውስጥ በተፈጸሙ ጥቃቶች ሳቢያ ችግር ውስጥ ለሚገኙ ከ104 ሺ በላይ ተፈናቃዮች ሰብአዊ ድጋፍ ለማድረስ እየተሰራ መሆኑን ሚኒስትሯ ገልጿል። መተከል አካባቢ ከ2012 ጀምሮ የሰላም ሚኒስቴር እና አደጋ ስጋት ስራ ኢንተርናሽናል ኮሚሽን በጋራ በስፋት ስንሰራቸው የነበሩ ስራዎች አሉ። ለስድስት ዙር ያህል እርዳታ ለማድረግ ተሞክሯል። ሁለት ሺ አስራ ሁለት ጀምሮ እስከ ጥቅምት ባለው ጊዜ በቅርቡ ደግሞ ህዳርና ታህሳስ ላይ የታጠቁ ኃይሎች በከፈቱት ጥቃት ስድስት ከሚሆኑ ወረዳዎች ወደ መቶ አራት ሺ ዘጠኝ መቶ ሀምሳ አምስት ገደማ ዜጎች ተፈናቅለዋል። በሀውስ ወልድ አስራ ሰባት ሺ ስልሳ ገደማ ማለት የተለያዩ እርዳታዎችን ለማድረስ ተሞክረዋል። ወደ ሀያ ሶስት ሺ ሰባት መቶ አስራ ስምንት ገደማ ከአምስት አመት በታች የሆኑ ህጻናት ይገኛሉ። እንዲሁም አራት ሺ ዘጠኝ መቶ ሰማኒያ አንድ ገደማ አጥቢ እናቶች ይገኛሉ። በእንደዚህ አይነት አስቸጋሪ ሁኔታ ለየት ያለ ድጋፍ የሚያስፈልገው ስለሆነ ትኩረት የሚሰራ ነው የሚሆነው። አልሚ ምግብና መሰል እርዳታዎችም ለእናቶችና ህጻናት ቅድሚያ በመስጠት ሌሎቹ ሌላው መደበኛ የእርዳታ አይነት መጠቀም ስለሚችሉ ይሄን ያህል ቁጥር ያለው እርዳታ የማድረሱ ስራ ተጠናክሮ እየቀጠለ ነው ያለው። ይሄ ምግብ ነክ የሆኑ ና ምግብ ነክ ያልሆኑ ሁለቱም አይነት እርዳታዎች የማድረስ ስራ እየተሰራ ነው። መተከል ዞን ውስጥ ከሚገኙት አንድ መቶ ሰማኒያ ሶስት ቀበሌዎች ከሰላሳ ሁለቱ በስተቀር አብዛኛዎቹን ከታጣቂዎች የማጽዳት ዘመቻ መከናወኑን የገለጹት ሚኒስትሯ በቀሪዎቹም ውስጥ ጥፋት የሚያደርሱ ኃይሎችን ለማጣራት እየተሰራ ነው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ